በወንጀል ችሎት ያለ መክስ ማቋረጥ ማለት ነው። ክስ ማንሳት ነው የሚባለው፣ በትክክለኛው ቋንቋ በክርክር ላይ ያለ ህዝ አቃቢ ህግ ነው። ከሳሹ አቃቢ ህግ ክሱን ይተዋል ማለት ነው። መቼ ነው ክስ ሊቋረጥ የሚችለው? ከውሳኔ በፊት በየትኛውም ጊዜ። አንድ የተቋረጠ ክስ ተዘጋ ማለት ነው ወይስ ተመልሶ ሊከፈት ይችላል? ሲቋረጥ ተዘጋ ማለት ነው። በአንድ ጉዳይ ሁለቴ ሊከሰስ ስለማይቻል ተቋረጠ ተዘጋ ማለት ነው። የክስ ማቋረጥ ነገር ሲነሳ ተመልሶ ሊከፈት ይችላል የሚል ስጋት ይደመጣል። ይሄ ከምንድን ነው የሚመነጨው? ጠበቃ ተማም፣ በአንድ ክስ ሁለቴ መከሰስ የለም። አንድ ሰው አንዴ የተከሰሰ ከተከሰሰ ጉዳዩ በአቃቢ ክስ ስለተወ መልሰ መከሰስ በአንድ ጉዳይ ሁለቴ መከሰስ ስለሚሆን በሕግ የተፈቀደ አይደለም። በኢትዮጵያ የይቅርታ ሕግ መሰረት መንግስት ይቅርታ የሚሰጠው ለማን ነው? በክስ ሂደት ላይ ላሉ ነው ወይስ ለተፈረደባቸው ነው? ሽርታ በፍርድ የተወሰነ ቅጣት የሚቀርበት ወይንም አነስተኛ በሆነ ቅጣት የሚለወጥበት አካሄድ ነው። ይሄ ማለት ምን ማለት ነው? ቅጣቱ መወሰን አለበት። ቅጣቱ ከተወሰነ በኋላ እስረኛው ለምሳሌ ከሞት ቅጣት ወደ እድሜ ልክ እስራት፣ ከእድሜ ልክ እስራት ወደ መደበኛ የእስራት ቅጣቶች የሚለወጥበት ወይንም ደግሞ ቅጣቱ ተነስቶ እስረኛው ከእስሩ የሚለቀቅበት ሲሆን ይህም ጉዳይ የሰውየውን ጥፋተኝነት አያስቀረውም፣ ሪከርዱም አይነሳም። ሰውየው ጥፋተኛ እንደሆነ ነው የሚቀረው። ተቀጪው ላይ የተወሰነው ፍርድም ከሚያስከትለው ውጤት ጋር በወንጀለኛ መዝገቡ ላይ ተወስኖ ይቀራል ማለት ነው። ይህንን ይቅርታ ለማግኘት የተፈረደበት ሰው ይቅርታ መጠየቅ ይኖርበታል። በወንጀለኛ መቅጫ ሕጉ ላይ በዝርዝር የተቀመጠ ነገር የለም። እንግዲህ ይቅርታ ሰጪው አካል ወይም ደግሞ ወይ ይቅርታ መጠየቅ አለበት ወይ ደግሞ የሆነ አካል ይቅርታ የሚሰጠው መሆን አለበት ማለት ከሁለቱ ውጭ ሊሆን አይችልም። ሰሞኑ እንደተመለከት ነው የኢትዮጵያ መንግስት ይቅርታ ሰጥቶ ነገር ግን ቅድመ ሁኔታ አስቀምጧል። እነዚህን ሰነዶች ፈርሙ፣ የይቅርታ ደብዳቤ እንዲፈርሙ ተጠይቀዋል። መንግስት ይቅርታ ሲያደርግ ቅድመ ሁኔታ ሊያስቀምጥ ይችላል ወይ? እንግዲህ በወንጀል ህጉ ላይ ይቅርታ አሰጣጡ ሁኔታ በህግ እንደተደነገገው ይሆናል ይልና ይቅርታን የሚሰጠው ሁኔታና ገደብ ይወስናል ይላል። እንግዲህ ይሄ ማለት ቅድመ ሁኔታ ማስቀምጥን ያለ ቅድመ ሁኔታ ማድረግንም የሚመለከት ነው የሚመስለኝ። አንድ ሰው ይቅርታ ለመጠየቅ ወይንም ደግሞ ከመንግስት ይቅርታ እንዲደረግለት ሊያሟላቸው የሚገባ መስፈርቶች አሉ። ወንጀለኛ መቅጫ ሕጉ ላይ ተቀመጠ ነገር የለም። በህግ በሌላ አኳኋን ካልተደነገገ ይላል። አሊፍ ሁኔታው ቅጣት የተሰጠ መሆን ነው። ሌላው ደግሞ ይቅርታ የሚሰጠው አካል ያለው መሆን ነው የተጠቀሰው እና ከዛ ውጭ የተቀመጠ ቅድመ ሁኔታ የለም። ምህረት ከክስ ማቋረጥና ከይቅርታ የሚለየው በምንድን ነው? ምህረት ማለት ለአንድ አይነት ወንጀሎች ወይም በአንድ ደረጃ ለሚመደቡ ለሚገኙ ወንጀለኞች የሚሰጥ ለአምኒስቲ ይባላል። ይሄ የሚሰጠው በቡድን ነው። ለተከሰሱትም ላልተከሰሱትም ለተፈረደባቸውም የሚሰራ ነው። አሁን ይቅርታን የሚሰጠው ፕሬዚዳንቱ ነው። ምህረትን የሚያደርግ ደግሞ ፓርላማው ነው። ለምሳሌ አንድ ሀገር ውስጥ መፈንቅለ መንግስት ቢደረግ የአንድ ሀገር ፓርላማ ለዛ መፈንቅለ መንግስት ላደረጉ ሰዎች በሙሉ ምህረት አድርጌያለሁ ብሎ አዋጅ ሊያወጣ ይችላል። እንደዚህ በሆነ ጊዜ አይጀመርም ክስ አይቀጥልም። የተፈረደበት ሰው ውጤቱ ይቀራል። ጥፋተኛ ውሳኔም እንዳልነበረ ይቆጠራል። ከወንጀል መዝገቡ ላይ ይፋቃል። በዛ ካታጎሪ ውስጥ ያለው ማንንም ሰው ነው የሚመለከተው። ወንጀሉን ነው የሚያስቀረው፣ ጥፋተኝነቱን ነው የሚያስቀረው። የተፈረደበትም የተከሰሰም ገና ያልተከሰሰም ሰው በዛ ምህረት ተጠቃሚ ነው የሚሆነው። ልዩነታቸው ይቅርታ ቅጣትን ነው የሚያስቀረው ወይም ቅጣትን ነው የሚቀንሰው። ምህረት ግን በፓርላማ የሚሰጥ ሆኖ ብዙ ጊዜ በአንድ በፖለቲካ ሁኔታ ውስጥ ኔጎሽዬሽን ከተደረገ በኋላ የሚደረግ ነው። ይሄ ይህ በአዋጅ ነው የሚወጣው። ፓርላማ ነው የሚያወጣው። ወንጀሉንም ነው የሚያስቀራው። የሚሰጠው ደግሞ ለአንድ አይነት ወንጀሎች ለምሳሌ የሽብር ክስ የተከሰሱ ሰዎች በሙሉ በምህረት ሊደረግ ይችላል። ወይንም ደግሞ ለአንድ የፖለቲካ ቡድን፣ ለምሳሌ ለሆነ ለግንቦት ሰባት ወይም ደግሞ በሆነ መፈንቅለ መንግስት ያደረገ አካል ምህረት ተደርጎላቸዋል ማለት ጥፋተኝነቱን ጭምር ወንጀሉንም ጭምር ነው የሚያስቀራው ማለት ነው። ጠበቃ ተማማ አባቡልጉ ለሰጡኝ ማብራሪያ በጣም ነው የማመሰግነው። እኔም አመሰግናለሁ።